መዝናኛ እናንት የኢትዮጵያ ሕዝቦች የአምላክ ቃል ኪዳን ማሰሪያ ማሳሪያ የሉ ቃል ኪዳን ወደቦች እመርቃችሁ ዘንድ መጣሁ፣ እመርቃችሁ ዘንድ ወጣሁ። እኔ እንደምመርቃችሁ እርስ በርሳችሁ ተመራረቁ። ሰውኑ ከሰው አትራጉ። የዘር ሐረጋችሁ ሲመዘዝ አፈር እንደሆነ አትርሱ። በብ የተሰደዳችሁ ወደ አገራችሁ ተመለሱ። የቀናውን ከማጣመም የጎበጠውን አቅሙ፣ ወደ ላይ ከመውደቅ ይልቅ ከታች ለመቆም ወስኑ። ዘሬ ወርቅ ነው የምትሉ ከራታችሁን ነግራችሁ በግራም ላይ ተመዘኑ። ከባሻገር ባሻገር፣ እንቅልፍና ሴት እየሄዱ መጠበቅ እንዲሁም ከሴተኛ ዳሪ የተኮረጀ ሳቅ የተሰኙ የግጥምና ወግ መድበሎችን በተከታታይ ባለፉት ዓመታት አሳትሟል። አንድ የግጥም ሲዲም ለስነ ጽሑፍ ቤተሰቦች አቅርቧል። ስለ ትምህርት ስናወራ እየተማረ ሞተ በባል ይሻለኛልና በዚህ ምክንያት ዛሬም ተማሪ ነኝ ነው ያለኝ። ስነ ግጥምን የሚገልጽበት ቃል እንደሌለው የሚናገረው ገጣሚ ለሀገሩ ለኢትዮጵያ ያለው ፍቅር ደግሞ ከምንም እንደሚበልጥበት አጫውቶኛል። ስሙን እንደሰማሁ እንዴት ነው ይሄ ሞክሼነት ነው ወይስ አልኩት። ገጣሚ በላይ በቀለ ወያ የዛሬው የመዝናኛ እንግዳችን ሆኖ ለጥቂት ደቂቃዎች ከጥበብ ስራዎቹ እያቋደሰ ያጫውተናል። በላይ በቀለ ወያ፣ ይሄን ስም ግን አውቀዋለሁ። እኔ የማውቀው ነው ወይስ ሌላ የስም ሞክሼ ነው? የስም ሞክሼ ነው፣ ሻቃ በቀለ ወያ ሳይሆን ትምህርት ቤት ሁሉ አለ። በዚህ ስም የሚጠራ ትምህርት ቤት አለ። ወደ ጃዝማች በቅሎ አሁን ፈርሷል መሰለኝ። ፈርሶ እንደሆነ አላወቅኩም። የአባቴ ስም በቀለ ውያ በላይ ነኝ። በቀለ ውያ መገጣጠሙ ነው። ሁለተኛ ደግሞ እንደ ታሪክም በታሪክ ላይ ቢያንስ በኔስም ሙሉ የአባቴ በቀለ ውያ ቢሆንም በሱ በመጠራቱ ቢያንስ ሁለት ጀግኖችን የማስታወስ እድል ነበረ ማለት ነው። በላይ ዘለቀ ደግሞ ሀገራችን ባለ ሁለታ ጀግና ነው። ስለዚህ ችግር የለውም። በዛ ላይ ደግሞ አባቴም አርበኛ ነው። ግን ማሳደግ ብቻ አርበኛ ያስብላል። ግጥሞችን የተወሰኑትን ነው እኔ የማዳመጥ እድል ያገኘሁት። እና እንዱ በብዛት እንዴት አይነት ግጥሞችን ነው መጽሐፍ የሚመጣል? ማንኛውንም አይነት ነገር፣ በተለይ ሀገር ንክ ለሀገር በጣም ስስ የሆነ ስሜት አለኝ። በጣም ነው የምወዳት ሀገሬ። ከዛ ባለፈ በቃ ፍልስፍና፣ ምናብ፣ ይሄ ባልታዩ መንገዶች ማየት። በሱ ሰዎች ሴት የሚሰጡኝ እሱ ነው፣ ብዙ ሰው ባላየበት መንገድ ማየት። ግጥሞችን መጽሐፍ ከጀመረ ስድስት ሰባት አመታት እንደተቆጠሩ የሚናገረው በላይ በቀለወያ ሙሉ ጊዜውን ለኪነ ጥበብና ስነ ጽሁፍ ሰጥቷል። ግጥም በዚህ ቀን ጀምሬ በዚህ ቀን አቋርጠዋለሁ የሚባል ጉዳይ አይደለም። ይታደሉታል እንጂ አይታገሉትም እንደሚባለው የወረደ ነው። የኮንስትራክሽን ስራ አይደለም እና እዚህ ቀን ጀምሬ በዚህ ቀን ጨርሰዋለሁ ምናምን የምትዩ ነገር ሳይሆን በእርግጥ በፊት ቲያትር ትወና እወድ ነበር ክብር ዶክተር አርቲስት ተስፋዬ አበበ ቤት ቲያትር ተማር ነበረ። እንደ አጋጣሚ እዛ ውስጥ ግጥም ያነቡ ነበር። ብቻ በዛ ምክንያት ተሳብኩ። ከዛ ፑሽኪን ሄድኩ። ፑሽኪን አደረሽ የግጥም ምሽት ነበር። እዛ ስሰማ ሳዳምጥ፣ ያው ተሳብኩበት ጠቅልዬ። በእንዴት ያለ ጊዜ ነው ግጥም የምትጽፈው? በዚህ ቀን ጀምሬ በዚህ ጋር አቆማለሁ እንደማይባል እኔ ማምናለሁ፣ ግን ቦታ ግን ይፈልጋል። ዋናው ምንም የደብዳቤም የግጥምም የወግም የልብወለድም ሁሉ ነገር በጽሁፍ ሲጀመር የመጀመሪያው የሚቀርበው መነካት ነው በነገሩ። ከዛ ሀሳቡ ነው መጀመሪያ የሚቀመጠው እንጂ ሀሳብ ስለመጣልሽ እዛ ምጽፊ ወይም ልጻፍ ብለሽ የምጽፊ ጉዳይ አይደለም። በሆነ ነገር ከተነካሽ ሀሳቡ ይመጣል፣ አእምሮሽ ውስጥ ይብላላል፣ ከዛ ይጻፋል ውረድ በተባለበት መንገድ እንጂ ሰዓት ጊዜ ስድስት ሰዓት ከሌሊቱ ዘጠኝ ሰዓት ተንቀልፍ ባንኝ ምናምን አል እንደሚታወቀው ነው። በየትኛውም ሰዓት ላይ በየትኛውም ደቂቃ እና ማይክሮሰከንድ ውስጥ ይመጣል ሀሳብ። የምትነኪበት ሀሳብ አእምሮሽ ውስጥ ይቀመጣል። እሱን ነው ታግለሽ የምትወልጂው። ካለፉት ጥቂት ዓመታት ወዲህ የግጥም ምሽቶች እየተበራከቱ ታዳሚውን ቁጥሩ እየጨመረ መሄዱ ይታያል። እንዲህ ባሉት የግጥም መድረኮች ከቀረቡ ስራዎቹ ልጋብዛችሁ። ጅብ የጻፈው ግጥም እንጦጦ ጫካ ውስጥ የሰከረ ሰይጣን በልቶ የሰከረ ብሶቱን፣ ቁጭቱን በሰው ልጆች ቋንቋ እያንጎራጎረ አንድ የሰከረ ጅብ እንዲህል ነበረ። ሰማኝ የኢትዮጵያ ሕዝብ፣ ፍረድ የሀገሬ ሰው እኔ የሀገር ጅብ ከሰው የማልደርሰው ጫካዬን፣ መንጠረ ህንፃ ስገነባ ወደ ሌላ ጫካ ለመኖር መፈልሰው ስሜን ከሰው ተራ ዝቅ አርገሃቴው ክብሬን አቀንሰው! የቀን ሰዎችህን የቀን ጅቦች ብለህ በእኔ ስም አትጥራ። አዎ የቀን ጅብ ነኝ! ብቻ መብላት ማላውቅ ላካፍል ምጣራ ማየት የሚቻልኝ በጨለማ እና በብርሃን ስፍራ አሁን የቀን ጅብ ነኝ የቀን ሰው ስላልሆንክ ኖር አለው ስጓራ ክብሬን ዝቅ አድርገ ክብረ ቢስ ሰዎችን በእኔ ስም አትጥረል። ኧረ እናንተ ሰዎች፣ ኧረ እናንተ ሰዎች ሀገሬን

እየተስፋፉ መጥተዋል። ምናልባት ከአንተ በፊት የነበሩ ገጣሚዎችን አጫውተ ወይ ጠይቀ ከሆነ ለግጥም ብዙም ጆሮ አይሰጥም ነበረ። አሁን ግን ብዙ ሰው ጆሮ መስጠት ጀምሯል፣ ማጣጣም ጀምሯል። እድለኛ ነኝ ትላለህ በዚህ ሰዓት መኖርህ? አዎ እድለኛ ነኝ። ከዛም ባለፈ ማህበራዊ ሚዲያዎች አሉ፣ ተስፋፋን። አሁን ቶሎ ለመውጣት የሚከብድ ነገር አይደለም። አሁን ላይ ጥረት ብቻ ነው የሚፈልገው እና ጥሩ ስራ። እድለኛ ነኝ የስነ ጽሑፍ ምሽቶች በነገራችን ላይ እኔም አንድ ምሽት አለኝ። አሁን ሶስተኛው ወር በቅርብ ያለፈውን አራተኛው ወር በአስራ አምስት የሚሆን ጎ የስነ ጽሑፍ ምሽት ምናልባት ሰምተሽ ከሆነ ወር በገባ በሁለተኛው ማክሰኞ ነው እኔና ሄኖክ የታገኝ ልጅ በጋራ የምናዘጋጀው ምሽት ነው። አሪፍ ነው። እነሱ መብዛታቸው ያው ከህዝቡ አንጻር ገና ነው። ለዘውን ብዬ ነው የማስበው። ህዝቡም ጥሩ ነው። አሁን ይመጣል፣ ሰው ይመጣል። ደስተኛ ነው በሚሰማው በሚሆን ነገር እና እድለኛም ነኝ። የሚመጡትም እድለኞች ናቸው ብዬ አስባለሁ። ከዚህ በኋላ ገጣሚ በላይ በቀለ ወያ ግጥሞችን ብቻ ሳይሆን ወጎችን ቢጽፍ ቢያሳትምም በመድረክ ላይ ግን አቅርቧቸው አያውቅም። ምክንያቱ ደግሞ ድፍረት ይጠይቃል የሚል ነው። ድፍረት ይጠይቃል፣ የምታቀርብለትን አካል ከማክበር ነው ድፍረት፣ እንትን የምታችሁ እና ምናልባት ሳነበው ጥሩ ላይሆን ይችላል ምናምን የሚሉ አሉ፣ ጥያቄዎች፣ የራሴ ጥያቄዎች ይላል ገጣሚው። ከመድረክ ስራዎቹ አሁንም በጥቂቱ ከጦርነት ጋር ጦርነት፣ ሰላም እንሆን ብንራብም፣ ሰላም እንሆን ብንጠማም። ከረሃብ ጦርነት ይሻላል ይሉትን ነገር አንሰማም። አዊዝ ቢላህ እረ በስማ። ረሃብ ዘመዳችን ነው ረሃብ ወዳጃችን ነው። አብረነው ብዙ ኖረናል። የዘመን ትውውቅ አለ ለዘመን ተከባብረናል። ጦርነት ነው ጠላታችን፣ እርስ በርስ የሚያጫርሰን አርባ ዓመት የተጓዝነውን በአርባ ቀን የሚመልሰን ጦርነት ነው ጠላታችን። ነው ተጽዕኖ አደረገብኝ የምትለው የስነ ጽሁፍ ሰው አለ ወደዚህ መስመር እንድትገፋ እንደዛ እኔ በተጽዕኖ ውስጥ አልፍ ያለው ብዬ አላስብም ብቻ ፑሽኪን አዳራሽ ውስጥ የነበሩ ገጣሚያን ጓደኞቼ ለእኔ ትልቅ ነገር አድርገውልኛል ብዬ አስባለሁ። ከዛ ባለፈ በረከት በላይ ነበ ቅዱስ ብዩ ምን ውራዴ ሳ አሉበት ህይወት ሰንሰለት እስከሆነች ድረስ መገናኘቱ አይቀርም። ጎህ በተሰኘው የግጥም ምሽት እስከ አንድ ሺህ ሰዎች ይታደማሉ። የእሱንና የባልደረቦቹን የግጥም ስራዎች በአካል ለማድመጥም ወር በገባ በሁለተኛው ሳምንት ማክሰኞ ዋቢ ሸበሌ ሆቴል ብቅ ያለ መንፈሱን አርክቶ እንደሚመለስ ነው ከቆይታችን የተገነዘብኩት። ለጊዜው ገጣሚ በላይ በቀለ ወያን በእናንተ ስም በማመስገን በቃሉ ባቀረበልን ግጥም ልሰናበት። መልካም ምሽት ከስራዎች መቼም ሁሉ ለአንተ እኩል ቢሆኑም በለጠ ይነካኛል የምትለውን እስኪ፣ የምታስታውሰውን ያህል በልልኝ በቃል። ፍጥነትና ነፃነት አልጋ በአልጋ ሆኖ የጥንቸሎች ፍጥነት ፍጥነት ከተባለ፣ በኤሊ ጫንቃ ራሱን ያልቻለ ግዙፍ ድንጋይ አለ። ያንን ግዙፍ ድንጋይ ከኤሊ ጫንቃ ላይ ላፍታ ቢነሳላት፣ ከጥንቸሎች ፍጥነት አስር እጅ የሚሻል በቂ ፍጥነት አላት። ያንን ግዙፍ ድንጋይ ለዘመናት ቀርቶ ለሰዓታት ያህል ጥንቸል ብትሸከም! መሮጡ ይቅርና መራመድ አትችልም ነፃ ባልሆነ ዓለም። ፍትህ በጎደለው ነፃ ባልሆነ ሀገር ድንጋይ ተሸክሞ የፈጠነ የለም ከኤሊ በስተቀር። ፍትህ በሞላበት ነፃ በሆነ ሀገር ይቻላል፣ ቀላል ነው ክንፍ አውጥቶ መብረር ይላል። ግሩም ነው፣ ጥልቅ ሀሳብ ነው የያዘው። አመስግንናል። እንደዚህ ጎንበስ ብዬ እኔ ነኝ የማመስገን ያለብኝ።